ወደ ዩናይትድ ስቴትስ ለመጓዝ አስበዋል? እንደዛ ከሆነ ጠበቅ ያሉ የኮቪድ-19 መመሪያዎችን ለመተግበር መዘጋጀት ይኖርቦታል። ሙሉ ለሙሉ መከተብ ያለበው ሲሆን ከዚህ በተጨማሪም ከቀጣይ ሳምንት ጀምሮ ለጉብኝት የሚጓዙ ሰዎች ቀድሞ ከነበረው የ72 ሰዓታት ምርመራ ባጠረ መልኩ የ24 ሰዓት የኮቪድ-19 ነፃ የምርመራ ውጤት ማቅረብ ይጠበቅባቸዋል። ይህም በዜግነት የሚገደው አይደለም። ፕሬዚዳንት ጆ ባይደን በመመሪያዎቹ ዙሪያ እንዲህ ይላሉ። ሳይንቲስቶች አሚኮርን የተሰኘውን ዝርያ ለመመርመር የተጣበበ የጊዜ ሰለዳን ያላቸው፣ ይህም ተጨማሪ የሆነ ጥንቃቄ ያስፈልጋል ማለት ነው። እናም በዚህ የክረምት ወቅት በህዝብ መጓጓዣዎች በባቡሮችና የአየር በረራዎች ላይ የአፍና የአፍንጫ መሸፈኛ ጭንብል መመሪያዎችን አራዝመናል። እነዚህም ፕሬዚዳንቱ የሶስተኛ ዙር የኮቪድ አስራ ዘጠኝ ክትባትን ለአዛውንቶች ማቅረብ እንዲሁም ነጻ ከሆነ የህጻናት ክትባትን ተደራሽ ከማድረግ ጋር አያይዘው ይፋ ያደረጉት ትላንት ነው። የመጀመሪያው ኦሚክሮን ቫይረስም ወደ ደቡብ አፍሪካ ከካሊፎርኒያ ተጉዞ በነበረ አንድ ሰው ላይ ረቡዕ ዕለት መገኘቱ ተረጋግጧል። የባይደን አስተዳደር ደቡብ አፍሪካን ጨምሮ የኦሚክሮን ቫይረስ ዝርያ ከተገኘባቸው ዘጠኝ ሀገራት የሚመጡ ጉዞዎችንም አግዷል። ከዚህ በተጨማሪም ፕሬዚዳንቱ አስተዳደራቸው በቀጣዮቹ መቶ ቀናት ቀናት 200 ሚሊዮን የኮቪድ-19 ክትባቶችን ለተለያዩ ሀገራት እንደሚልክም አስታውቀዋል። ሁሌም በቅድሚያ ህዝባችን መጠበቁን እርግጠኛ ይሆናለሁ። ነገር ግን አለም በሙሉ እንዲከተብ ማድረግ ለሞራል ብቻ የምናደርገው ነገር አይደለም። ይሄ በእኔ አተያይ አሜሪካውያን አሁን ከምናየው ቫይረስ እንዲጠበቁ የምናደርግበት የሞራል ግዴታችን ነው። እነዚህ ክትባቶች በጆንሰን ኤን ጆንሰን እና በአለም አቀፍ የኮቪድ-19 ክትባት ጥምረት ኮቫክስ አማካኝነት በጦርነት ወደ ተጎዱ ቦታዎችና የስደተኛ መጠለያ ጣቢያዎች የሚላኩ ይሆናሉ። በዚህ ጉዳይ ላይ የዋይት ሀውስ ቃል አቀባይ ጄን ፓስኪ እንዲህ ይላሉ። አለም አቀፍ ከሆኑ እንደ የተባበሩት መንግስታት ድርጅት ከመሰሉና ከሌሎች የታመኑ እርዳታን ከሚቀበሉና ክትባቶቹን ለማህበረሰብ ከሚያደርሱ የጤና አጋሮች ጋር በመሆን እየሰራን ነው። በቅርቡ በዱክ ዩኒቨርሲቲ የተሰራ ትንታኔ የተባበሩት መንግስታት ድርጅት በዓመቱ ማገባደጃ ላይ አርባ በመቶ የሚሆነውን የዓለም ዝቅተኛና መካከለኛ ገቢ ያለው ሕዝብ በክትባት ለማዳረስ ያስቀመጠውን ግብ ለማሳካት ከዓለም አቀፍ የክትባት ጥምረት ኮቫክስ ውጪ ስድስት መቶ ሀምሳ ሚሊየን ክትባቶች ያስፈልጉታል ይላል። ነገር ግን ይህንንም ቢሆን ማሳካት እንደሚቻል የዱክ ዩኒቨርሲቲ ዓለም አቀፍ የጤና ፈጠራ ማዕከል አባል ክሪሽና ኡዲያ ኩማር ይገልጻሉ። እጅግ ብዙ ቢመስልም ቡድን ሰባት በመባል የሚጠሩት የበለጸጉት ሀገራት ዜጎቻቸውን በሙሉ ሁለት ዙር ከትበው ተጨማሪ ሶስተኛውንም አከናውነው ነው ሲያበቁ ስምንት መቶ ሚሊዮን የሚሆን በሌላ ቦታ ላይ ጥቅም ላይ የሚውል ትርፍ ክትባት ይቀራቸዋል። ምንም እንኳን በዓለም ዙሪያ የክትባት ስርጭት ፍትሃዊነት ችግር ቢኖርም በአሁን ሰዓት ግን ትልቁ ጋሬጣ በክትባቱ ጥራትና ውጤታማነት ዙሪያ በዓለም ላይ ያለው ጥርጣሬ ነው። የባይደን አስተዳደር ታዲያ የሌሎች ሀገራት ህዝቦች ያለባቸውን የክትባት ማንገራገር ለማሸነፍ እየሰራ መሆኑንም አስታውቋል።